The Voice of America. የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በምዕራብ አርሲና በሻሸመኔ ከተማ በደረሰውና በንብረት ላይ የተፈጸመውንም ጥቃት የሲዳማ ክልል ፕሬዚዳንት የሐዋሳ ምክትል ከንቲባና የሃይማኖት አባቶች እንዲሁም በደቡብ ክልል የሚገኙ የሀገር ሽማግሌዎች ተግዘዋል። አዲሱ የሲዳማ ፕሬዚዳንት የሻሸመኔ ከተማ መጎብኘታቸውን ጠቅሶ ዩናታን ዘብዲዮስ ተከታዩን አድርሶናል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነና የሲዳማ የሲዳማ የሀገር ሽማግሌዎች በሻሸማኔ ከተማ ተገኝተው የተፈጸመውን ይፋ አውግዘዋል ሻሸማኔ ከተማ ነዋሪዎች ጉዳትና የደረሰባቸው ሀዘን የእኛም ነው ያሉት እነዚህ አካላት ከተማውን መልሶ ለመገንባት በሚደረገው ጥረት ውስጥ ድጋፋቸው እንደሚያደርጉ ተናግረዋል በምዕራብ አርሲ በሻሸማኔ ከተማ ተደረገው አጸያፊ ድርጊት ኢትዮጵያን ለማፍረስ ጥቂት ቡድኖች የሚያደርጉት ሴራ ነው ብለዋል የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ አቶ ደስታ መንግስት ወንጀኞችን ለህግ ለማቅረብ መጀመሩን ገልጸው ሻሸመነ ከተማን ለመገንባት በሚደረገው ጥረት ውስጥ የሲዳማ ክልል መንግስት ድጋፍ እንደሚያደርግ አሳውቀዋል። የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ውስጥ አርቲስት ሀጫሉ ሁንደሳ ላይ የተፈጸመው ጥቃት በሁሉም ኢትዮጵያውያን ላይ የተቃጣ ጥቃት ነው ብለዋል። በሌላ በኩል ደግሞ ከደቅቅ እስከ አዋቂ የኢትዮጵያን ህዝቦች በአንድነት እየገነቡ ያሉትን የሕዳሴ ግድብ ስራ ለማደናቀፍ የተሰራ እኩይ ድርጊት መሆኑን ተናግሯል። ኢትዮጵያውያን መገንዘብ ያለባቸው ይሄው የተቀነባበረው ሴራ አንዳችን ከአንዳችን ጋር ማናከትን ኢላማዊ ያደረገ ነው ብሏል። አቶ ጥራቱ ከሁሉም የእምነት ተከታዮች በከተማው ተገኝተው ድርጊቱን ያወገዙት ሲሆን የሃይማኖት አባቶች ኢትዮጵያውና የኢትዮጵያ ወጣቶች ከስሜታዊነት መቆጠብ አለብን ብሏል። ኢትዮጵያ ውስጥ የሆነ ችግር በተፈጠረ ቁጥር ሌላ የከፋ ጉዳት አድርሰን የንጹሐን ደም ማፍሰስ ፍጹም የማያስፈልግና የኩያ አይነት ዜና አስፈጻሚ መሆናችን የሚያሳይ በመሆኑ የሚገነዘበው ይገባልም ብሏል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ስራ አመራር ኃላፊ አቶ ጌቱ ወያሳ በውጭና በውስጥ ባሉ የጠላት ኃይሎች የተፈጸመ አገር ማፍረስን ዓላማዊ ያደረገ ክፉ ተግባር መሆኑን ተናግረዋል። መንግስት ወንጀኞችን በሕግ ፊት አቅርበው እርምጃ ለመውሰድ የጀመረውን ስራ አጠናክሮ እንደሚቀጥልም ተናግረዋል። የሲዳማ ሽማግሌዎች የክልሉ ፕሬዝዳንት እና የአዋሳ ከተማ ከንቲባ በሻሸመኔ ከተማ በተገኝበት ወቅት ከቀበሯቸው አባገዳዎች ውስጥ አባገዳ ብሹሻ ቦታ በከተማው የደረሰው ጉዳት የእኛ ጉዳት ነው፣ አዘንም የኛ ነው በማለት መታችሁ ስለጠየቃችሁን አጋርነታችሁ አስደስቶናል ብለዋል። በሌላ በኩል የወላይታ ዞን አገር ሽማግሌዎች ድርጊቱን አውግዘዋል። ጨርቅ ሞቅ ብላና ደርታ የምሰነብተው የሻሸመኔ ከተማ በዛውም በሳምንቱ መጨረሻ ቅዳምና እሁድ ጭር ማለቷን ተመልክቻለሁ። አብዛኛው የንግድ ተቋማት ዝግ ቢሆንም መደበኛ እንቅስቃሴ እየተጀመረ ነው። አንጻራዊ ነው የተባለው ሰላም መስሎን ታዝቢያለሁኝ። ሻሸመና ከተፈጸመው ጥቃት ሸሽተው ና አምንታው የወጡ የሻሸመነ ከተማ ነዋሪዎች በሐዋሳ ከተማ ወደሚገኙ ዘመድ አዝማዶቻቸው ቤት ተጠግተውም ተመልክቻቸዋለኝ። የአሜሪካ ድምፅ ራዲዮ ዮናታን ዘርጆስ ሀዋሳም